በዚህ ሳምንት ማክሰኞ ዕለት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሃሌይ ለአፍሪካ የሚሊዮኖች መራብ፣ ሰላምና የጸጥታ ያለመኖር የአፍሪካ መሪዎች እጅግ የደከመ አስተዳደር መንስኤ መሆኑን ገለጹ። በዚህ የአፍሪካ ሀገራት ውድቀትና የከሰረ የፖለቲካ አካሄደ አፍሪካ የዓለማችን የረሃብና የግጭቶች እምብርት ሆናለች። ለዚህ ደግሞ የአፍሪካ መሪዎች ተጠያቂ ናቸው ነው ያሉት። በሰብአዊ መብት ረገጣ ከታወቁት የአፍሪካ ሀገራት አንዷ የሆነችውን ዲሞክራቲክ ኮንጎ በቀጣዮቹ ዓመታት በመንግስታቱ ድርጅት የሰብአዊ ጉዳዮች ተመልካች ምክር ቤት መቀመጫ እንዲኖራት የአፍሪካ መሪዎች ድጋፍ ማድረጋቸው እጅግ እንዳስገረማቸውን በመግለጽ ነቅፈዋል። አምባሳደር ሯ ዩናይትድ ስቴትስ አሜሪካ በማሳቹሴት የሚገኘው የኢንዱኮት ኮሌጅ የሰብአዊ መብትና የዓለም አቀፍ ሕግ አስተማሪው ዶክተር ሰማይንጋሹ ጋሹ በጉዳዩ ላይ አስተያየት ጠይቄያቸው የሚከተለውን መልስ ሰጥተውኛል። አፍሪካ በብዙ መልኩ ፌል አድርጓል፣ ምክንያቱም ተጠያቂነት የለም። አፍሪካ ሀገሮች በአብዛኛው የአንዱን ችግር ከሌላው ጋር በማገናኘት ራሳቸውን እየተከላከሉ አንዱን አምባገነን ሌላው የሚንከባከብበት የሚጠብቅበት ሁኔታ ነው ያለው። በተለይ በባለፈው በዓለም አቀፍ ፍርድ ቤት ተጠያቂነት፣ ለምሳሌ የሱዳኑ ፕሬዚዳንት እና የኬንያ ፕሬዚዳንት ለፍርድ ቤት በሚቀርብበት ሁኔታ አንድ ላይ በማሳመጽ ጠቅላላ አፍሪካ ሀገሮች እንዲወጡ እያደረጉ ነው ያሉት እና አሁንም ይሄም ተመሳሳይ ነገር ነው። ኮንጎ ውስጥ ያለውን ችግር ሁሉም ያውቀዋል። እርስ በስ ጦርነት ያለበት ሀገር ነው። ሰዎች የሚገደሉበት ሬ የሚደረጉበት ከፍተኛ ከፍተኛ የሆነ የሰብአዊ መብት ችግር ያለበት ሀገር ነው ከዚያ አኳያ አይ ቲንክ ይህንን አይነት ሀገር አለም አቀፉ የሰብአዊ መብት ምክር ቤት መደገፉ እራሱ ትክክለኛ ነው ብዬ አላስብም ይሁን እንጂ ይላሉ ዶክተር ሰማኝ የአሜሪካ የውጭ ጉዳይ ፖሊሲ ቀጣይነት እንደሌለው ይገልጹና በሰብአዊ መብት ጥሰት በአለም ላይ የተመሰከረላቸው ኢትዮጵያና ሳዑዲ ሲመረጡ አሜሪካ ዝምታ መምረጧን ያስታውሳሉ ትልቁ ችግራቸው ምንድን ነው የሚከተሉት የውጭ ፖሊሲ ኮንሲስተንት አይደለም ወይም ደግሞ ቀጣይነት ያለው አይደለም። ለምሳሌ የኢትዮጵያን ወይም ሳውዲ አሬቢያ የዚህ የሰብአዊ መብት ምክር ቤቱ አባል በሚሆኑበት ጊዜ አሜሪካ ተቃውሞ አላቀረበችም። ሳውዲ አረቢያም ኢትዮጵያም የሰብአዊ መብት በመጣስ በዓለም የተመሰከረላቸው ናቸው እና የእነሱን የፖለቲካ ጥቅም የሚነካ ነገር ሲኖር ብቻ እየተነሱ የሚቃወሙበት፣ የሚደግፉበት አካሄድ ሰብአዊ መብትን በእውነት ለአፍሪካ ውስጥ ለማምጣት አይረዳም። እውነት ሰብአዊ መብት አሜሪካ የሚያሳስባት ከሆነ ኢትዮጵያም ሌሎችም የአፍሪካ ሀገሮች በተመሳሳይ በዓለም አቀፍ ድርጅቶች ውስጥ ሲወከሉ ተመሳሳይ አቋም መያዝ ነበረባት እና ይህንን የምጠቀምበት የራሷን የፖለቲካ ዓላማ ስትራቴጂክ አላማ የጸጥታ ዓላማ ለማሳካት መሆኑ ነው። ትልቁ ችግር እያስባሉ በአፍሪካ ሀገራት ተጠያቂነት ባለመኖሩ የእርስ በርስ ጦርነትና የቀድሞ ቅኝ ገዢዎች በተዘዋዋሪ የሚያደርጉት ተጽዕኖ ለችግሮቹ መንስኤ ነው ይላሉ ዶክተር ሰማሀኝ አፍሪካ ሀገሮች ምልህ ለረጅም ጊዜ ተጠያቂነት የሌለበት ጦርነት፣ ግጭቶች በመኖራቸው ምክንያት አፍሪካ ቀንድ፣ ደቡብ ሱዳን፣ ሱዳን፣ ኢትዮጵያ፣ ሶማሊያ የመሳሰሉት ሀገሮች ከፍተኛ ችግር ውስጥ አሉ። አፍሪካ በእርግጥ ራሷን በእውነት እዚህ ከቅኝ ግዛት ነፃ ከወጣች በኋላ ሰላማዊ የሆነ የፖለቲካ ሁኔታና ዲሞክራሲያዊ ስርዓት መገንባት አልተቻለም። በብዙ መልኩ ምክንያቱም በአንድ መልኩ የራሳቸው የአፍሪካ መሪዎች ስልጣን ላይ ለመቆየት ያላቸው ፍላጎት፣ በሌላ መልኩ ደግሞ ቀድሞ ቅኝ ግዛቶች አሁንም በተዘዋዋሪ መልኩ እነዚህን ሀገሮች የሚቆጣጠሩበት መንገድ ስላለ አልተቻለ። አሜሪካ ከፓሪሱ የአየር ብክለት ቅነሳ ስምምነት መውጣቷ የአፍሪካን ድርቅና ረሃብ ከሚያባብሱት መንስኤዎች አንዱ መሆኑን ባለሙያው በመጨረሻው ገልጸውልኛል። ለዶቼ ቬለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ